ኢትዮጵያ ለወንጀል ምርመራ ጉዳይ የዘረመል ወይም ዲኤንኤ ናሙና ምርመራ ልትጀምር እንደሆነ ፌዴራል ፖሊስ አስታወቀ። በተጠርጣሪዎች አያያዝ ላይ የሰብአዊ መብቶች ጥሰቶች እንዳይፈጸሙ ከሶስት ዓመታት ወዲህ የተለያዩ ማሻሻያዎች መደረጋቸውን የፌዴራል ፖሊስ የወንጀል ምርመራ ቢሮ አመለከተ። የመብቶች ጥበቃ አሰራሩን በመላ ሀገሪቱ ለማስፈን እየሰራ መሆኑን የፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አሳስበዋል። የወንጀል ምርመራ ቢሮው በቴክኖሎጂ የተደገፈ ምርመራ እያከናወነ መሆኑ ተነግሯል። ፀሐይ ዳምጠው ዝርዝር አላት። የፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ እንደገለጸው የተጠርጣሪዎችን ሰብዓዊ መብት በጠበቀ መልኩ የምርመራ ስራ ለማከናወን የሚያስችል የሪፎርም ስራ አከናውኗል። ቢሮው ያከናወናቸውን አጠቃላይ የሪፎርም ስራዎች አስመልክቶ ለተለያዩ ባለድርሻ አካላት ማብራሪያ ሰጥቷል። የፌደራል ፖሊስ ወንጀል ምርመራ ቢሮ ኃላፊ ምክትል ኮሚሽነር ጀነራል ዘላለም መንግስት በዚህ ወቅት እንደገለጹት ከለውጡ በኋላ በተጠርጣሪዎች አያያዝ ላይ የሰብዓዊ መብት ጥሰት እንዳይፈጸም የተለያዩ ማሻሻያዎች ተደርጓል። ከተቋም አደረጃጀት ጀምሮ በቴክኖሎጂ የተደገፉ የምርመራ ስራዎችን በመዘርጋት በተጠርጣሪዎች ላይ ቀደም ሲል ይፈጸሙ የነበሩ በደሎችና የመብት ጥሰቶችን ማስቀረት ተችሏል ብለዋል። ከሪፎርሙ በፊት በነበሩ ዓመታት ዜጎች ያለ ፍርድ ቤት ትዕዛዝ የሚያዙበት በህግ ቁጥጥር ስር በመዋላቸው ብቻ እንደ ጥፋተኛ የሚቆጠሩበት ሐሰተኛ ማስረጃዎችን በማደራጀት ያለ ህግ አግባብ የሚወነጀሉበት፣ የሚሰወሩበት ፍትህ ከማግኘት ይልቅ አእምራዊና አካላዊ ጉዳት የሚደርስ ኢሰብአዊ ድርጅቶች እንዲሁም ግፍ እየተፈጸመባቸው ሲሰቃዩ እንደነበር ማዕከላዊ የምርመራ ተጠርጣሪ ማቆያ እና የምርመራ ቦታ ተጠርጣሪዎችን ሰብአዊ ክብር ለማስጠበቅና ምቹ ዋሉ መሆኑ በራሱ ከፍተኛ አስተዋጽኦ አድርጓል። ለውጡን ተከትሎ መንግስት በህዝብ ላይ ለደረሰው በደል በይፋ የፈታው መጠየቅ በሀገራችን ብሎ በወንጀል ምርመራ ቢሮ የሰብአዊ መብትን አያያዝ የማሻሻያ ስራዎች ተከናውነዋል። መጥፎና የተበላሸ ገጽታ ሊስተካከል በሚችል መንገድ አመራሩና አባሉ ባደረጉት ሰፊ ርብርብ ነው። በተለይ ማዕከላዊ በመባል ማቆያ በዜጎች ላይ ይፈጸም የነበረው ኢሰብአዊ ተግባር የተቋሙንና የአገሪቱን ገጽታ አበላሽቷል ብለዋል። አዲሱ መመሪያ ከተጠርጣሪዎች መረጃ ለማግኘት ኃይል መጠቀምና ጨለማ ቤት ማሰር እንዲሁም ሌሎች ኢሰብአዊ ተግባራትን በጥብቅ የሚከለክል መሆኑን የፌዴራል ፖሊስ ኮሚሽን ጀነራል ኮሚሽነር ደምብላሽ ገብረ ሚካኤል ተናግረዋል። ለምርመራ ከተዘጋጀ ቦታ ውጪ ተጠርጣሪዎችን መመርመር ፍጹም የተከለከለ መሆኑንም ጠቁሟል። ኮሚሽነር ጀነራል ደምብላሽ ገብረ ሚካኤል ቢሮውን በቴክኖሎጂ በሰው ኃይልና በተቋም አደረጃጀት የተሻለ በማድረግ የተጠርጣሪዎች መብት እንዲሻሻል ተደርጓል። ይህ አሰራር ሀገራዊ እንዲሆን ትኩረት ሊሰጠው ይገባል ብለዋል። በቀጣይ የምርመራ ስራችንን ወደ ተሻለ ደረጃ በማድረስ የተለያዩ ቴክኖሎጂዎችን ለማሟላት ጥረት እየተደረገ ነው ያለው። የተለያዩ በተለይም የፎረንሲክ ዲፓርትመንቱን የተሻለ ደረጃ ለማድረስ የተለያዩ ቴክኖሎጂዎች የተሻለ ልምድና ብቃት ካላቸው ሀገሮች እያስመጣን ያለ ነው። በቅርቡ የዲኤንኤ ምርመራ በሀገራችን ለመጀመሪያ ጊዜ በፖሊስ የሚጀመር ይሆናል። ለዚህ በአጠቃላይ የወንጀል ምርመራችንን ስራ ወደ ተሻለ ደረጃ በማድረስ በመላው ሀገራችን ክልሎችን የራሳቸውን የእኛን ምሳሌ እየወሰዱ ራሳቸውን በዚህ ደረጃ እያደራጁ እንደ አጠቃላይ እንደ ሀገር የሰዎች ምርት የተከበረበት የምርመራ ተቋም እንዲኖረ የምንሰራ ነው የሚሆነው። ለዚህ በቀጣይ ትላልቅ ስራዎች ከፊት ለፊታችን አሉ። መንግስት የሰጠን ተልዕኮዎች አሉ። ለዚህ እነዛንም ጨምረን በደንብ የምንሰራና ውጤታማ የሆነ የምርመራ ተቋም የምንፈጥር ይሆናል። በቀጣይም አሰራሩን ለማዘመንና በሳይንሳዊ አሰራር ይበልጥ እየተጠናከረ እንዲሄድ ለማስቻል የፎረንሲክ ምርመራ ላይ ልዩ ትኩረት ይደረጋል ብለዋል። በአሁኑ አሰራር በከባድ ወንጀል የተጠረጠሩ ግለሰቦች በዛ ከተባለ በአራት ወራት የምርመራ ሂደት ብቻ ነው በፌዴራል ፖሊስ ምርመራ ቢሮ ማረፊያ ቤት የሚቆዩት ያሉት ደግሞ የፌዴራል ፖሊስ ወንጀል ምርመራ ምክትል ቢሮ ኃላፊ አቶ ሙልሳ አብዲሳ ናቸው። ፌዴራል ላይ የሚታሰሩ ወንጀል ምርመራ ቢሮ ላይ የሚታሰሩ ተጠርጣሪዎች እኛ ጋር የሚመጡት በፍርድ ቤት ትእዛዝ ነው። የሚመጡት ወደ ፍርድ ቤት የምናቀርበው ፊዚካሊ ሜንታሊ ምንም ይሆን ፍርድ ቤት ላይ ሊናገር ይችላል ማለት ነው። የሚደርስበትን የተጠርጣሪዎችን የህግ ማስከበር ስራ ከዚህ ጀመር። ፍርድ ቤት ዝም ብሎ ጊዜ ቀጠሮ አይሰጥም። ለምሳሌ አሁን ፕሮግሬስ ካላየ በዋስ ይለቃል። ሰው ሰውን አስሮ የሚቆዩበት አመት፣ ስድስት ወር እንደዚህ አይነት ነገሮች አይኖርም እዚህ ማለት ነው። እኛ ጋር ከክስ ከተመሰረተበት በዋስ የሚለቀቁ ካሉ ፍርድ ቤት ራሱ ይፈታል። በዋስ የማይለቀቁት ደግሞ ወደ ማረሚያ ቤት ይወርዳሉ ማለት ነው። ስለዚህ በፍርድ ቤት ትእዛዞች ብቻ የሚደረጉ ስርዓቶች ናቸው እዚህ ጋር ያሉት እና ከአራት ወር በላይ ህጎቹ አይፈቅዱም ኢቭን የሸብር ወንጀል አዋጅ ከዛ በላይ ይፈቅዳል። ከአራት ወር ነው ማክሲመም ሰው ሊቆይ የሚችለው በምርመራ ማለት ነውና ከዛ አንፃር እኛ ያለነው የተጠርጣሪ ብዛት ፊዚካሊ ዛሬስ ከ80 ነው የሚሆነው ማክሲማም እዚህ ያለው ማለት ነው። ቬሪ ማኔጅብል። በዋስ የሚለቀቅ በክስ ወደ ማረሚያ ቤት የሚወርዱ በአጠቃላይ፣ እንደ ድሮ ማዕከላዊ ላይ ሶስት ተመታሰርኩ፣ ሁለት ተመታሰርኩ እንደዚህ ቆዩ የሚል ታሪክ የለም። ትልቁ ነገር አቺቭ ያደረግነው ነው። ይህንን እኮ ለምሳሌ ትግራይ ላይ የፈጸሙትን ኬዞች የሉም እኛ ክስ ተመስርተው ሄደ አይቆዩም። የምናቆይበት ሚንስ አይኖርም እና ዋናው ነገር ወደ ፍርድ ቤት ያስገድዳል። ፍርድ ቤት ወይ በዋስ ልቀት፣ ወይ ደግሞ ምርመራን አጠናቅቆ ለአቃቤ ሕግ ላክ ነው ሜሴጁ። ስለዚህ በዚህ ውስጥ ሆነን እየሰራን ስለሆነ ጅምሮቹ በጣም አበረታች እና ለወደፊት ጥሩ ነገሮች እንደሚሰሩ የሚያመላክቱ ናቸው። አዲስ የኢትዮጵያ ፖሊስ የወንጀል ምርመራ መመሪያ መዘጋጀቱንና ወጥ የሆነ የወንጀል ምርመራ አሰራር እንዲኖር እየተሰራ መሆኑ ተገልጿል። ለአሜሪካ ድምጽ ኃይዳም ጠፍ ከአዲስ አበባ